so በፊት በአጣዬና በአካባቢው ተቀስቅሶ በነበረው ግጭት የንብረት ጉዳት የደረሰባቸው የኅብረተሰብ ክፍሎች መንግስት መልሶ እንዲያቋቁማቸው ቃል ቢገባላቸውም እስካሁን የተደረገላቸው ነገር አለመኖሩን ገለጹ። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን በወቅታዊና ተደራራቢ ችግሮች ምክንያት በተፈለገው ፍጥነትና መጠን መንቀሳቀስ እንዳልተቻለ ጠቁሟል። ሆኖም አጣ ጨምሮ በሰሜን ሸዋ እና ኦሮሞ ብሔረሰብ ዞኖች ተከስቶ በነበረው ግጭት የተጎዱ ሰዎችን ለማቋቋም ጥረቶች መቀጠላቸውን ጠቅሰዋል። መስፍን አራጌ ዝርዝር አለው። ስሜ ባይነገር እመርጣለሁ ያሉ በኢፍራታና ግድም ወረዳ የአጣዬ ከተማ ነዋሪ የሆኑት ግለሰብ በተለያዩ ጊዜያት በአካባቢው ላይ በተቀሰቀሰው ጦርነት ተደጋጋሚ ጉዳት እንደደረሰባቸው ይናገራሉ። መኖሪያ ቤትም ሙሉ በሙሉ ተቃጥሏል። የእንጨትና ብረታ ብረት ስራ ድርጅት ነበረኝ፣ እሱ በሙሉ ተቃጥሏል። ጉዳት የደረሰ አራት ጊዜ ነው። በተደረገ ጦርነት ሁሉ ላይ የመጀመሪያው ተጎጂ ነው። ከወራት በፊት አገርሽቶ በነበረው ግጭት አካባቢያቸውን ለቀው ሰባት ቤተሰቦቻቸውን በመያዝ ወደ መሀል ሜዳ ከተማ ማቅናታቸውን ያስታውሳሉ። ግለሰቡ ለአመታት ደክመን ያፈራነው ሀብትና ንብረት መውደሙ ሳያንስ መንግስት መልሶ ለማቋቋም ቃል በገባው መሰረት ቃሉን አለማክበሩ ተገቢ አይደለም ሲሉ ይወቅሳሉ። ቤቱንም እንሰራለን ያለው ከድርጅቱም ካሳ እንከፍላለን ያለው እንሰራለን ብቻ የሚል ነገር አለ። መቼ ነው የሚሰራው? እንግዲህ አይዞን ነው የድርጅቱም ካሳ እንከፍላለን። ንግድ ፍቃዳችሁን አስመዝግቡ ተባለ። ያው አስመዘገቡ። እስካሁን ምንም ነገርም የለም። ወደ ስራችንም መመለስም አልቻልንም። መስሪያ ቦታም የለም። መኖሪያ ቤትም የለም። ለእኛም ግራ ገብቶናል። መጠየቅ ያለበት አካል ማን ነው? እያደርስልንስ ማን ነው? ያንን በትክክል በተገባው መሰረት የተወሰነ እንኳን እኛን ወደ ስራ የሚያስገባ ትንሽ የሚያንቀሳቀሰን ሌላችንን የሚያረጋጋ ነገር እንኳን ምንም የተደረገ ነገር የለም። ቢሰጠን ወይ አስራ አምስት ኪሎ ስንዴ ናት ለአንድ ቤተሰብ ተብሎ አስራ አምስት ኪሎ ማለት በዚህ ዘመን ከባድ ነው። ዘይትም ወይ ሩብ ሊትር ናት ወይ አንድ ሊትር ናት። እንዳጋጣሚ ንብረት አይደለም መተካት ማበረታቻ ተብላ እንኳን የተደረገ ነገር ነገር የለም። በቀይ መስቀል በኩል የገንዘብ እርዳታ ከተጀመረላቸው በኋላ ባልታወቀ ምክንያት እርዳታው መቋረጡም የተጎጂዎቹን ጉዳት አባብሶታል ባይ ናቸው አስተያየት ሰጭው። ቀይ መስቀል በየወር በቤተሰብ ብሎ ስድስት ሺ ብር ከፍላለሁ ብሎ ነበረ። ያንንም ያችን ካርዱን ነጠቁ፣ ብሩም ቀረ፣ ተቋረጠ። ምክንያቱም አይታወቅም፣ ለምን እንደተቋረጠ ካርዱ ላይ የተሰጠን የቀይ መስቀል መረጃ ካርዷ ለምን እንደተመለሰች ከተመለሰ ወይስ ብሩ የስድስት ወር ነው ከፍላለሁ ያለ የሁለት ወር ከፈለ ሰጠን። ከዚያ በኋላ ተነጠቀም። እሷ ራሷ እንኳን ለወር ለቤት ኪራይና ለትንሽ ነገር ትችላለ ብለን ነበረ እሷ ራ ሳ ቀረች። የመልሶ ማቋቋም ስራው በተጨባጭ አለመታየቱ አሁንም በርካቶች ተፈናቅለው በሄዱባቸው አካባቢዎች እንዲቆዩ አድርጓቸዋል ይላሉ። ያው እስካሁንም እዚያው ናቸው በስደት ላይ ናቸው፣ ሚስቴና ልጆች። እኔ ግን ወደ ቦታው ተመልሼ ያው ዝም ብዬ አለሁ። ያው አካባቢው ሰው ዝም ብሎ ወጣ ገባ እያም ነው እንመጣለን ወስከን አራቀንም እንዲሁ እያየን ምን እያለች እንደ ነበረ ትንሽ ዱቄት ያለ ና የምትፈጥ ነገር አለች። እሷን ለመቀበል ምናምን እንመጣለን እንወጣለን። ያም ያው ቤት ተከራይቼ ነው አሁን ሜዳ የምኖረው። ሌላው ያጣየ ከተማ ኗሪ እና የአራት ቤተሰብ አስተዳዳሪ ነኝ የሚሉት ዳኛቸው አስቻለው በግጭቱ ከአራት መቶ ሺህ ብር በላይ የሚገመት ድርጅታቸው ሙሉ በሙሉ እንደወደመ ይናገራሉ። ሱቅ ነበረ፣ ድርጅት ነበረ። ድርጅቴ ሙሉ ለሙሉ ወድሟል። እስካሁን ድረስም ደግሞ የተደረገ ድጋፍ የለም። ለኔም ሳይሆን ጠቅላላ እንደዚህ እንደኔ ንብረታቸው ሸቀጣሸቀጦች፣ የተለያዩ የንግድ ዘርፍ የተሰማሩ ሰዎች ንብረታቸው ወድሟል። እስካሁን የተደረገልን ድጋፍ የለም። በቃ ብንጮህም፣ ለመንግስት ብናሰማም፣ ለከተማ አስተዳደሩ ብንጮህ፣ ምንም ብንል ይደረግላቸዋል እንጂ እስካሁን የተደረገ ነገር የለም። በሙሉ ነጋዴው በረንዳ ለበረንዳ ነው የሚዞረው። የሚሰራው ስራ የለም። በምን ተንቀሳቅሱ። ይህን እርዳታ ግን ሊያደርጉልን አልቻሉም። እስካሁን ድረስ ቃል ገብተውልን ነበር፣ እስካሁን አልተፈጸመም። ግለሰቡ ተፈናቅለው ከሄዱበት አካባቢ ወደ አጣይ ቢመለሱም ተከራይተው እንደሚኖሩና ቤተሰብ አስተዳድሮ የቤት ኪራይ ከፍሎ ህይወትን መምራት አዳጋች እንደሆነባቸው ገልጸዋል። ቤተሰቦቻችንን የምናስተዳድረው ግማሹ በሸቅል እንዲሁ አንዳንድ ቦታ ላይ ሸቅል እያደረገ እና መልሶ ደግሞ ባለው ከመንግስት በሚደረጉ ድጎማዎች ስንዴ አንዳንድ የምግብ ፍጆታዎች እንደ ዱቄት፣ ሩዝ፣ መኮረኒ እለት ምግቦች በእንደነዚህ ያሉት ነገሮች አሁን ያለነው ያው። ስንዴውም በተገቢ ሁኔታ ወራቱን ጠብቆ አይመጣም። አሁን የተቀበልነው ለስድስት ወር የተባለው ሳይመጣ የለም እያሉን የሶስት ወር ብቻ ነው አሁን የተቀበልነው። የሶስት ወሩ ገና አልተሰጠን። እንዳውም አንድ ወር ከሰጡን በኋላ ሶስት ወር ቆይተው ነው የሚሰጡ። ልክ እንዳልተጎዳን እየተደረገ ማለት ነው። ብንጮህም እሚሰማን አካል የለም። በቃ የኑሮ ችግር፣ ቤተሰብ፣ ስራ አጥነት በቃ ብዙ ችግር አለ። መኖር ከባድ ነው። ሰው ቤት በሰው ሀገር በስደት ብዙ የለመደ ቤተሰብ ነው። ትልቅ ድርጅት ነበረኝ። ያ ያን ሁሉ አጥቼ ዛሬ ማሽኖቹ ሜዳ ላይ ነው የተቃጠሉት። ማሽኖ አሁን ራሱ እዚያው ሜዳው ላይ ናቸው ያሉት። እንቅነት ነው እኔ አሁን ያለሁት ምንድነው ነው በአንዳንድ ድርጅቶች ወይ ግለሰቦች በሚያደርጉ ሁ ድጎማ ነው። ብዙ ጊዜ ሞክረናል። ከበላይ አካል ይመጣሉ ባለስልጣኖች ከክልልም ከዞንም፣ እንጮሃለን። ወረዳውም አይሰማንም። እነሱም ሲመጡ እናደረግላቸዋለን እንጂ በቂ ምላሽ የለም። በተግባር የተፈጸመ ነገር አንዳች ነገር የለም እስካሁን ድረስ በቃ ይመለከታቸዋል የተባሉ የአጣየንና የሰሜን ሸዋ አመራሮች ለማግኘት ጥረት አድርገን መላሽ ለመስጠት ፈቃደኛ ከሆኑ በኋላ በተንቀሳቃሽ ስልካቸው ላይ ደጋግመን ብንደውልም ስልካቸውን ሳያነሱ ቀርተዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሸው አካባቢዎች ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን ከአምስት ወራት በፊት ተቀስቅሶ በነበረው ግጭት ምክንያት ከአጣየ ብቻ ሳይሆን በሁለቱም ዞኖች ከሚገኙ ስምንት አካባቢዎች ከሶስት መቶ ሰባ ሺህ በላይ ሰዎች ተፈናቅለው እንደነበረ ያስታውሳሉ በኦሮሞ ብሔረሰብ ዞንና በሰሜን ሸዋ አጣዬና አካባቢዋ በተፈጠሩ ግጭቶች በርካታ ወገኖቻችን ተፈናቅለው እንደነበር ይታወቃል። ከኦሮሚያ ብሔረሰብ ዞን ከመቶ ሺህ በላይ ተፈናቃዮች ነበሩ። ከሰሜን ሸዋ ከሁለት መቶ ሰባ ሺህ በላይ ተፈናቃዮች ነበሩ። እንግዲህ እነዚህን ተፈናቃዮች ለመደገፍና ለማቋቋም በክልሉ ከፍተኛ አመራሮች የሚመራ አብይ ኮሚቴ ተቋቁሟል። ቴክኒካል ኮሚቴውን ደግሞ በቴክኒክ ኮሚቴ ከሁሉም ተቋማት የተወጣጣ ቴክኒካል ኮሚቴ እንዲመራው ተደርጎ እዛው ቦታው ድረስ ተቀምጦ ያሉ ችግሮችን ለይቶ ምን ያህል ቤቶች እንደተቃጠሉ፣ ምን ያህል ሰው እንደተፈናቀለ፣ ምን ያህል ጉዳት እንደደረሰ ለይቶ ለክቡር እርሰ መስተዳደሩ በተገኙበት ሪፖርት አቅርቦ ሪፖርቱ ተገምግሞ የመልሶ ማቋቋም ተግባሩ እየተከናወነ ነው የሚል የመልሶ ማቋቋም ስራው ከተጀመረ ወዲህ አበረታች እንቅስቃሴዎች ተደርገዋል የሚሉት ኃላፊው አብነት ይጠቅሳሉ። ወደ ሰማኒያ ስድስት ቤቶች ተጠናቀው ሰዎችን የመመለስ ተግባር ተከናውኗል። ሌሎች ተግባራትም በፍጥነት እንዲከናወኑ ስራዎች እየተሰሩ ነው። ለአብነት ብናነሳ ከአደጋ መከላከል ለእንጨት ማስቆረጫ እና ለተለያዩ ስራዎች ለደን ኢንተርፕራይዝ ተሰጥቶ ደን ኢንተርፕራይዝ ለቤቶች መገንጫዎችን ይዞ እያቀረበ እንደሆነ ማሳያ ነው። ደን ኢንተርፕራይዝ ለሚያከናውነው የመልሶ ማቋቋም ስራ አስራ አራት ሚሊዮን ብር መመደቡን ነው የጠቀሱት። የምግብ አቅርቦቱም ከሞላ ጎደል እየቀረበ ነው። እንግዲህ በፍትሐዊነት ዙሪያ ላይ የተለያዩ ችግሮች ሊኖሩ ይችላሉ። ችግሩን ደግሞ የተገመገመ አቅጣጫ እየተሰጠበት እየተስተካከለ የሚገኝ ተግባር ነው። በሁለቱ ዞኖች መካከል በተደረሰው መግባባት ሰላሙን ወደነበረበት መመለስ ቢቻልም በመልሶ ግንባታውና ተረጂዎች በመድረስ ረገድ ውስንነት አለ የሚሉ ቅሬታዎች መሰማት ከጀመሩ ሰነባብተዋል። አቶ እያሱ ግን የችግሮች መደራረብ በተፈለገው ፍጥነት ስራዎች እንዳይሰሩ ቢያደርግም አሁንም ትኩረት አለመነፈጉን ገልጸዋል። አንዱን ችግር ሳንሻገር ሌላ ችግር እየመጣ ከችግር ላይ ችግር እየተደራረበ እንጂ ለችግሩ ትኩረት ካለመስጠት እና ጉዳዩን ተግባሩን ከማጓተፍ አይን የሚታይ ጉዳይ አይደለም። እንግዲህ እንደምታውቀው ከሁለት ሺ አስር ጀምሮ በግጭት ምክንያት በርካታ ወገኖቻችን ተፈናቅለው ነበረ። እነዚህን ወገኖች ለመደገፍና ለማቋቋም በርካታ ስራዎች እየሰራን ባ ንበት ሰዓት ነበር ግጭት ተከስቶ ወገኖችን ያፈናቀለ። አሁንም ደግሞ በህልውና ዘመቻ ላይ ስላለን በርካታ ተግባራትን ያንም ተግባር ይዘን እያከናወና ይህንም ተግባር ጉዳይ ትኩረት ሰጠ መስራት ስላለብን እንጂ ጉዳዩ የተተው አይደለም። በሌላ በኩል ከካሳ ለመፈጸምና ከቀይ መስቀል ክፍያ መቋረጥ ጋር በተያያዘ ቅሬታ አቅራቢዎቹ ለተነሳው ጥያቄ ሲመለሱ፣ እኔ እስከማውቀው ድረስ ግን ለተፈናቃይ የካሳ ክፍያ እስካሁን አልከፈልንም። ተፈናቃይን ለማቋቋም ለግብአት ግዢ የሚውል ለኦሮሚያና ለቤንሻንጉል ለተፈ የተፈናቀሉ ሰዎች አስር ሺ ስምንት መቶ ብር ሰጠናል። ለጎንደር በቅማንትና በአማራ ምክንያት ተፈናቅለው ለነበሩ ሰዎች የዘር እና የተለያዩ የማዳበሪያ የተለያዩ አቅርቦቶችን ነው ስናቀርብ የነበረ መስቀልም እንግዲህ እኔ የካሳ ክፍያ በምን አግባብ ይሰጣል? በየወሩ ለስድስት ወራት ገንዘብ ድጋፍ ጀምሮላቸው ከሁለት ወር በኋላ መቋረጡን የገለጹት ተፈናቃ ሊሆን ይችላል። እኔ ይህም ቢሆን እውቅና የለኝም ብዬ ነው። ጉዳዩ ይመለከታቸዋል የተባሉትን አካላት ለማግኘት ጥረት እያደረግን ሲሆን እንዳገኝ ናቸው አስተያየታቸውን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ